የኢትዮጵያ ራዕይ ፓርቲ በንዑስ ክፍሎች ከፋፍሎ በቀድሞ ጊዜ ደጋግሞ ያስተጋባውን ጥሪ በማስታወስ ወደ ብሔራዊ መግባባት የሚያሸጋግረንን ድልድል ከመስራት አኳያ የመጀመሪያውን እርምጃ ለመውሰድ ቅንነት፣ ቆራጥነትና ተግባር ከሁሉም ወገኖች ይጠበቃል በማለት ሀገራዊ ጥሪውን አስተላልፎ እንደነበረ ያትታል። ወደ ወቅታዊ ሁለንተናዊ እንቅስቃሴዎች በመቀጠል እና በመዘርዘር ሰላማዊ ዴሞክራሲና ፍትሐዊ ሁሉን አቀፍ ሀገራዊ መግባባትና ብሔራዊ እርቀ ሰላም እንዲረጋገጥ የማድረግ ከፍተኛ ኃላፊነት ይሰማዋል፣ ይላል ጽሑፉ። ይህንን መሠረታዊ አመለካከት ፓርቲው እንዴት አድርጎ ነው ወደ ተግባር የሚቀይረው? በማለት ያስተናገድኳቸው የኢራፓ ፕሬዚዳንት አቶ ተሻለ ሰርቦን ነው። ሀገራችን እንደ ሀገር፣ ሕዝባችን እንደ ሕዝብ ይዘን የምንጓዝ ከሆነ በቅርጽም በይዘትም የተሻለ ማምጣት ስንችል ቢያንስ ያለው በዚህ ሁኔታ ማስቀጠል እንዲቻል ማደግ ከተፈለገ ብቸኛ አማራጭ በጠረጴዛ ዙሪያ ጋር ስለሆነ ነው። አሁን ልዩ የሚያደርገው ኢህአዴግ በተለይ በ2007 ዓ.ም አምስተኛ ዙር ላይ መቶ በመቶ ፓርላማ ወንበር ከማዙ የተነሳ የጥገና ለውጥ ጊዜውን አሳልፏል። ያንን እድል በራሱ አካሄድ አበላሽቶታል። ስለዚህ ያለ እኔ ሌላ ሊመጣ አይችልም የሚል ነው። እንዲሁም አልፎ ተርፎ ሀምሳኛ ዓመትንና መቶኛ አመቱን የወርቅና የአልማዝ እየበሉ ለማክበር ከሩቅ ታልሞ የመሄድ ሁኔታ ህዝብን ቢያቅፍ ኖሮ አይገርመንም፣ ተቃዋሚዎችን ቢያቅፍ ኖሮ አይገርመኝም። ትክክለኛ ዲሞክራሲን እና ፍትሐዊ እና አሳታፊነቱን ይዞ የሚቀጥል ቢሆን አይገርመንም ነበረ። ግን ይህ አይደለም እየተደረገ ያለው ድርጅታችሁ ኢራፓ ለቀጣዩ ጊዜ የነደፈው ስልት እንዳለ ቢያስደምጡን። አሁን በምንም አይነት መልኩ የኢትዮጵያ ሕዝብ የጀመረውን ህዝባዊ ንቅናቄ ውከት አልባ የሆነ ነን ቫይለንስ ንቅናቄውን አጠናክሮ ከመቀጠል እና ይህንን መንግስት በየትኛው መለኪያ ወደ ክብ ጠረጴዛ ዙሪያ ማድረግ የሚያስችሉትን ማንኛውም ሰላማዊ ጠጠር ማወርወር ግድ ሆኗል ብለን እናምናለን። ማለትም ወቅቱ አሁን የጥገና ለውጥ አይደለም የሚፈለገው። ለጥገና ለውጥ መንግስት ምናልባት ሁለት ነገሮችን ሊያደርግ ይችል ይሆናል። አሁን አንደኛውን ፍንጭ እያ እያሳየን ነው። ይህም ምንድን ነው? የመንግስት ሹማምንቶችን በተለይም የገዢ ፓርቲ ከፍተኛ አመራሮችን አንዴ ከመስላሉ ጫፍ፣ ሌላ ጊዜ ደግሞ በማግስቱ ከመስላሉ ግርጌ እያለ እያንሸራሸረ አንድ ህዝብን የማዘናጋት በህዝብ ጥያቄ ላይ የመቀለድ ሆኖ እናየዋለን። ሁለተኛው ደግሞ ከዚህ ባለፈ ምናልባትም አሁን የጥገና ለውጥ ውስጥ የማሰቡ አይቀሬነት እየተሰማን ባለበት በሆነ ወቅት ከሌሎችም ሀገር ፓርቲዎችም ይሁኑ ክልል ፓርቲዎችም ይሁኑ ወይንም ታዋቂ ፖለቲከኞችንም ይሁኑ አንዳንድ የጥገና ለውጥ ይረዱኛል በማለት ምናልባትም በአእምሮ ሳስብ አይቀርም ብለን እናስባለን። የመንግስት ስልጣንና ቦታ ለመስጠትም እነዚህ ነገሮች ሁሉ መሆን ካለበት በጠረጴዛ ዙሪያ ከሚገኝ ግልጽና ቅን ኢትዮጵያዊነት የተላበሰ ውይይት ቀጥሎ የሚሆን ፍሬ እንጂ አሁንኑ የተጀመረውን እንቅስቃሴ ትኩሳት ለማብረድ ወይም ውሃ ለመቸለስ የሚደረገውን ነገር ኢነሞንግ ፓርቲያችን በምንም አይነት ማንም ዲሞክራቲክ ኢትዮጵያ ይቀበላል ብላ አናስበውም። ጌታቸው ተድላ ኃይለ ጊዮርጊስ ለዶይቸ ቬለ ራዲዮ ከአዲስ አበባ